心。 ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ሳምንታዊ የጋቢና ቤ መሰናዶ ጀምሯል። አብራችሁን ትቆዩ ዘንድ በአክብሮት የምንጋብዛችሁ እኔ ዳን ገረመው እንዲሁም ባልደረባዬ ስመኝሽ የቆየንን ዛሬ ነገ በዓለም አቀፍ ደረጃ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ለየት ያለ ፕሮግራም ነው ዛሬ በጋቢና መሰናዷችን ይዘን የተገኘ ነው። ስመኝሽ እንግዲህ በቅድሚያ እንኳን ለዓለም አቀፍ የሴቶች ቀን አደረሰሽ። እንኳን አብሮ አደረሰን። አንችንም እንኳን አደረሰሽ። አድማጮቻችንና ተመልካቾቻችንም እንኳን ለዚህ ለዓለም አቀፉ የሴቶች ቀን አደረሳችሁ እንላለን። እሺ እንግዲህ መግቢያችን ላይ እንደጠቀስ ነው ዛሬ የዓለም አቀፉ የሴቶች ቀን በማስመልከት የተለያዩ ውይይቶችና ዘገባዎችን ነው ወደ እናንተ የምናደርሰው። ስመኝሽ በሴቶች መብት ከሴቶች መብት ጋርና ሴቶችን ከማብቃት ጋር ተያይዞ የሴቶች ጉዳይ ወደኋላ ተጎትቷል ወይም ደግሞ ተቀልብሷል እየተባለ ነውና እስቲ እዛ ላይ ምን የምትይው ነገር አለ? ልክነሽ እንግዲህ ዛሬ የወጣው የሴቶችን ቀን አስመልክቶ በተባበሩት መንግስታት ድርጅት ያወጣው ሪፖርትም የሚያሳየው ይሄንኑ ነው። በሴቶች ጉዳይ ላለፉት 30 ዓመታት በርካታ ስራዎች ሲሰሩ ቢቆዩም አሁን አሁንም ድረስ ግን ከፍተኛ አድሎ በሴቶች ላይ እንደሚፈጸምባቸው ይሄ ከባህል አንጻር ከኢኮኖሚ አንጻር ከፖለቲካ አንጻር ሊሆን ይችላል። በተለይ ደግሞ ከህግም አንጻር በሴቶች ላይ የሚሰሩ ፕሮግራሞች የሚሰጡ የነበሩ ድጋፎች ቀስ በቀስ ወደኋላ እስከ መቀነስ እና እስከ ማቆም ድረስ የመሳሰሉ ከፍተኛ አድሎ እንደሚፈጸምባቸው ነው ሪፖርቱም የሚያመለክተው። እኛም እንግዲህ በአሜሪካ ድምፅ በየሳምንቱ የሴቶችን ጉዳይ የሚመለከቱ ዘገባዎችን በተለይ ሮብ ሮብ አብዝተን እንሰራለን። በዚህ በጋቢና ቪ መሰናዷችንም ላይ የተለያዩ የሴቶች ጉዳዮችን እንዳስሳለን። ይህንን ዘገባ ስንሰራ እንደ ጋዜጠኛ ባለፉት ዓመታት የተከሰቱት ግጭቶች የአየር ንብረት ለውጥ ሴቶች ላይ የተሰሩ ስራዎችን ወደ ኋላ ለመጎተት ምክንያት መሆናቸውን አስተውለናል። ና ግን ደግሞ ሌሎች የሚነሱ ነገሮችም አሉ። ያን ጥቂቶችን ብትጠቅሽ። ልክነሽ ደን የተባበሩት መንግስታት ድርጅት አሁንም በዚህ አመት ያወጣው ሪፖርት የሚያሳየው አሁንም በየአስር ደቂቃው አንዲት ሴት ልጅ በቤተሰቧ አባላት ወይም ደግሞ በቅርቧ ባለው ሰው እንደምትገደለው፣ ይሄ በጣም ትልቅ ቁጥር ነው። በሴቶች ላይ የሚፈጸሙ ጥቃቶች ለትምህርት ተደራሽነት፣ የጤና አገልግሎት አሁንም ድረስ በዓለም ዙሪያም እንዲሁም ደግሞ በሀገራችን የሚታይ ችግር ነው። በሀገራችን ደግሞ አሁን እንዳልሽው ከግጭት ጋር ተያይዞ፣ ከአየር ንብረት ለውጥ ጋር ተያይዞ፣ በተለያዩ መፈናቀሎች ምክንያት፣ በጦርነቶች ምክንያት ሴቶች ላይ የሚደርሱ የመብት ጥሰቶች አሁንም በከፍተኛ ሁኔታ እየጨመሩ መሆናቸውን ነው የሚያሳየው። ከዚህም በተጨማሪ ደግሞ አሁን ቅድም እንዳልናቸው የትምህርትና የመሳሰሉ የጤና ተደራሽነት ስንል ለምሳሌ የወር አበባ ንጽህና መጠበቂያን ማግኘትና ንጽህናዋን መጠበቅ እስከሚያቀጣት ድረስ ለሴቶች ስታንዳርድ ለሴቶች የሚደረጉ ድጋፎች አሁንም በበቂ ሁኔታ እየደረሱ አይደሉም። እውነት ነው። ዓለም አቀፉ የሴቶች ቀን እንግዲህ አድማጭ ተመልካቾቻችን ድርጊትን ወይም ደግሞ የድርጊት መርሃ ግብርን ተደራሽ ማድረግና ወደ አፈጻጽ መሻገር የሚል ጉዳይ ላይ ነው አተኩሮ የሚሰራው በዚህ ዓመት ወይም ደግሞ ያንን መመሪያ ነው የያዘው። እንደውም አንድ ጥናት ኢትዮጵያ ውስጥ አንድ ያነሳችሁ ጋር ተያይዞ 24 ሚሊዮን በላይ የሚሆኑ ኢትዮጵያውያን ሴቶችና ልጃገረዶች የንጽህና መጠበቂያ አቅርቦት ተግዳሮት እንዳለባቸው አመላክቷል። እኛም ይሄንን አስመልክተን ዛሬ የመጀመሪያ ቆይታችንን እንግዲህ የምንጀምረው የቲ ፓድስ የተሰኘ የንጽህና መጠበቂያ ከምታመርት እንዲሁም ደግሞ በሴቶች ንጽህና መጠበቂያ ዙሪያ ቅስቀሳ ከምታደርግ ወጣት ሴት ጋር ነው። ወደዛው ነው የምናልፈው። የትና ሰለሞን እባላለሁ። የቲ ፓድስ ፋውንደርና ባለቤት ነኝ እንዲሁም ደግሞ የኢትዮጵያ የሴቶች የወር አበባ ንጽህና አጠባበቅ ማህበር ስራ አስኪያጅ ነኝ። የቲፓርስ እንዴት ነው የተመሰረተው? ምን ያክል አገልግሎት ሰጥቷል? እስካሁን ባለው የቲፓርስ ማምረት ከጀመረ አሁን የሴቶች ቀን አንድ ዓመት ይሆነናል። የተመሰረተው እንግዲህ በጣም አገራችን ላይ ያለው ሰፊ የሆነ የወር አበባ ድህነትን ለመቀነስ ከነበረኝ ፍላጎት ለመቀላቀል አንደኛው የመፍትሄ አካል ለመሆን ከነበረኝ ፍላጎት ተነስቼ ነው። እስካሁን እንደ ጀማሪ ጥሩ የሚባሉ ነገሮች አሉ። ከስድስት ሺህ በላይ ፓዶችን አምርተን በተለያዩ አካባቢዎች አሰራጭተናል። አብዛኛው በሚባል ሁኔታ የሰጠነው ትምህርት ቤቶች ላይ ነው እዚ አዲስ አበባ ላይ የሚገኙ በተለያየ ክፍለ ሀገር ያሉ ትምህርት ቤቶች ላይ ነው ፓዶቹን እየሰጠን ያለ ነው። የንጽህና መጠበቂያዎቹን በነፃ ነው የምትለግሱት ወይስ እንዴት ነው? በስራችን የቲ ፓድ ስላይ የሚሳተፉ አስራ ሶስት ያህል ሰራተኞች አሉን አብዛኞቹ በጣም ከአንድ ከሁለት በቀር ሁሉም ሴቶች ናቸው። ሁሉም ማለት ይቻላል ፓዶቹን እንግዲህ ብዙዎቹ ሴቶች በድህነት አቅም በማነስ ፓድ ማግኘት ስለማይችሉ ነው የሚታጠብ ፓድ የምንሰራውና ፌስቡክ ላይ ሊንክዲን ላይ አልፎ አልፎ ደግሞ ቲክቶክ ላይም ያለውን ችግር ልጆቹ ያሉበትን ችግር ገልጬ እኔ እጽፋለሁ ወይም ቪዲዮ እሰራለሁ። ያንን ያዩ ሰዎች ገንዘቡን የፓዱን ገንዘብ መግዣ ገንዘብ ይሰጡን እና እኛ ደግሞ ገዝተን ለልጆቹ በነፃ እንሰጣለን። እስካሁን እያደረግን ያለ እንደዛ ነው። መልካም እንግዲህ የዘድሮ የዓለም አቀፍ የሴቶች ቀን አክሰለሬትድ አክሽን ወይም ደግሞ የተሳለጠ ትግበራ በሚል መሪ ቃል ነው እየተከበረ ያለው። እኩልነትን ለማምጣት ፍትሐዊነትን ለማስፈ፣ እንዲሁም ሴቶችን ለማብቃት በሚል ማለት ነው እና አንደኛው የሴቶችን ወደኋላ የሚጎትታቸው ነገር ከወር አበባ ንጽህና ጋር የተያያዘው ተግዳሮት ነው እና ብዙ ጊዜ በዚህ ጉዳይ ላይ ስትጽፊ ወይም ደግሞ ስታነሺ አይቻለሁ እና እስቲ በተለይ ከትምህርት አኳያ ህይወትን ከማስቀጠል አኳያ የወር አበባ ንጽህና መጠበቂያ እጥረት ያለው ተግዳሮት ምን ይመስላል? እንግዲህ የወር አበባ እያንዳንዷ ሴት ደላትም ከፋትም በየትኛውም የኑሮ ሁኔታ ውስጥ ብትሆን ግዴታ የወር አበባ ታያለች እና የወር አበባ ንጽህና መጠበቂያ ደግሞ ያስፈልጋታል። አብዛኞቹ እንግዲህ እኔ እኔ በምሰራበት አካባቢ እኔ የሚደርሱ መረጃዎች ላይ የማገኛቸው ሴቶች አብዛኞቹ ሕፃናት ተማሪዎች ናቸው ገና ትምህርት ገበታ ላይ ያሉ ልጆች ናቸው። እነዚህ ልጆች እንግዲህ የወር አበባቸው ሲመጣ ከትምህርት ቤት ይቀራሉ። ምክንያቱም ትምህርት ቤት ውስጥ ያለ ሞዴስ መግ- መሄድ አይችሉም። ስለዚህ ከትምህርት ቤት የመቅረት ሁኔታ ነው የሚከሰተው እንግዲህ አንድ ሴት በወር ውስጥ አምስት ቀን እንኳን የወር አበባ ታያለች ብለን ብናስብ ይህንን ቀናት ደግሞ ወደ የትምህርት ጊዜ የአንድ ዓመት የትምህርት ጊዜ ስናሰላው እቺ ልጅ ከትምህርት ቤት የምትቀርበት ጊዜ በጣም ከፍተኛ ነው። በዚህ መካከል ትምህርቷን ተከታትላ ከሌሎች ልጆች ጋር ተወዳዳሪ ሆና የምትፈልግበት ደረጃ ላይ የመድረስ አቅሟን በጣም ዝቅ ያደርገዋል። ከዚህም በተጨማሪ ደግሞ ልጆቹ የወር አበባቸው በሚመጣና ለዛ ደግሞ የሚሆን የፓድም ይሁን ሌሎችም ነገሮች በማያገኙ ጊዜ ከፍተኛ የሆነ የስነልቦና ጫና ነው የሚደርስባቸው። በጣም ይከፋሉ፣ ይደበራሉ። ምናልባት አንዳንዶቹ ልጆች አብዛኞቹ ልጆች ብዬ መናገር እችላለሁ ከሞዲስ ባሻገር ፓንትም የላቸውም። ስለዚህ አልፎ ልብሳቸውን ኢንፎርማቸውን ይነካባቸዋል። በዚህ ሰዓት ላይ ደግሞ ብዙ ያው ልጆች ናቸው፣ ይስቁባቸዋል፣ ያሾፉባቸዋል እና እነዚህ ዲስሴቶች ላይ የሚደርሰው ጉዳት ቀላል የሚባል አይደለም። ብዙ የወር አበባ ንጽህና መጠበቂያ ላይ የሚሰሩ እንዳንቺ ያሉ ተቋማት ተፈጥሯል ባለፉት አምስትና አስር አመታት። እንዲሁም ደግሞ መንግስትም የወር አበባ ንጽህና መጠበቂያ ከቀረጥ ነጻ እንዲገባ በህግ ደንግጎ ከቀረጥ ነጻ ይገባል ወደ ሀገር ግን እስካሁን ድረስ ኢትዮጵያ እንደ ሀገር በከተሞችም እንኳን በገጠሩ በከተሞችም የወር አበባ ንጽህና መጠበቂያ እጥረት አለ እና ይህን ጉዳይ ደግሞ አንቺም ራስሽ በማህበራዊ ድረገጽች ላይ አንስተሽዋል እና ለምንድን ነው ይሄ ክፍተት የተፈጠረው ትያለሽ። ፓድ የምናመርተው እንዲሁም ደግሞ የተጠቃሚው ፍላጎት ሲነጻጸር በጣም ከፍተኛ የሆነ ልዩነት አለ። እኛ ራሳችን አምራቾቹ ደግሞ ችግር አለብን። የተለያዩ ማቴሪያሎችን ለማስገባት የቀረጥ ሊሆን ይችላል ቦታ፣ የፋይናንስ ብዙ ችግሮች አሉብን እና አገሪቷ ላይ ባለው ፍላጎት መጠን አምርተን ምርት አምርተን ለማቅረብ እኛ ራሳችን አምራቾቹ ከፍተኛ የሆነ ችግር አለብን። የፋይናንስ የተለያዩ ችግሮች አሉብን። ከዚህም ደግሞ በተጨማሪ ማንሳት የምፈልገው በጣም ከፍተኛ የሆነ የግንዛቤ እጥረት አለ። ሰዎች ምናልባት ስለ ምግብ ስለ መራብ ቢወራ ብዙ ሰዎች ሊረዱ ይችላሉ። ብዙ ድርጅቶች፣ ብዙ ግለሰቦች ሊተባበሩ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር እራሱ እየታየ አይደለም። አብዛኛው ሰው የወር አበባን እንደ ችግር አየው። እንደገና ደግሞ አንዲት ሴት ፓድ ማግኘት ምግብ እንደ ማግኘት አስፈላጊ መሆኑን የማሰብ ሰፊ የሆነ ችግር ስላለ ይመስለኛል እና አንድም በተፈለገው መጠን ያህል እንዳያድግ ያደረገው ይሄ ይመስለኛል። መፍትሄውስ እንደ መፍትሄ እኛ የሚታጠብ ፓድ አምራቾች እንዲሁም ደግሞ ዲስፖዝ ብሎን ወይም ተጠቅመው የሚጣለውን ፓድ ከውጭ የሚያስገቡና የሚያመርቱ ድርጅቶች ተሰባስበን አሁን ላይ አሶሲሽን እያቋቋምን ነው። እዛ ላይ እኔ በስራ አስኪያጅነት እየሰራሁኝ ነው። እንግዲህ ይሄ ማህበር ወደ ስራ ሲገባ እኛ አምራቾች ላይ ያለብንን ከፍተኛ ችግር ይቀርፍልናል ብለን እናስባለን። የጥሬ እቃዎችን እንደ ልባችን ከማግኘት ሌሎች መብቶቻችንን ከማስከበር አንጻር እና ያኔ እኛ በሙሉ አቅማችን ማምረት እንዲሁም ደግሞ ሌሎች አዳዲስ ሰዎች ወደ ስራው እንዲገቡ ማበረታታት ስንጀምር ችግሩን በምንችለው አቅም እንቀርፈዋለን የሚል ግምት አለኝ። እሺ። የትና የተሰለሞን እንግዲህ ስለነበረን ቆይታ በጣም ነው ማመሰግነው። መልካም የስራ ዘመን እንዲሆንልሽ እመኛለሁ። እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናደው ነው። የዛሬ ርዕሳችንና ትኩረታችን ደግሞ ዓለም አቀፍ የሴቶች ቀን ይመለከታል። ትክክል። ዝግጅታችን አሁንም ይቀጥላል። እንግዲህ ቀደም ሲል ጠቁም እንዳደረግ ነው በሴቶች መብት ዙሪያ የሚሰሩ ስራዎች ሰላሳ ዓመታት ቢያስቆጥሩም አሁንም ሴቶች በርካታ ተግዳሮቶች አሉባቸው። ባልደረባችን ኬኔዲ አባተ ታዲያ በአዲስ አበባ መዲና ተዘዋውሮ የሴቶችን እኩልነት እውን ለማድረግ ምን መደረግ አለበት ሲል ነዋሪዎችን አነጋግሯል። እሱን ተከታትለን እንመለሳለን። ምንድን ሴቶች ብዙ ኃላፊነት ላለባቸው አይደል? በብዛ በጀርባ ሆነው ማህበረሰቡን ሲደግፉ ኢኮኖሚውን ሲደግፉ አገር ሲደግፉ ነበር። አሁን ደግሞ ወደ ፊት ለፊት ወጣ ብለን የተሻለ አስተዋጽኦ ለማድረግ እየሞከርን ነው። ለምሳሌ እኔ አሁን የኮንስትራክሽን ባለሙያ ነኝ። በሙያዬ ምህንድስና ነው የተማርኩት። በጣም የሚቸግርክ ነገር በቃ ሴት ናት በሚል ብቻ ከብዙ ውሳኔዎችና ከብዙ እንትኖች ትገደባለክ። ገባ። እድሉም መጀመሪያ አይሰጥህም። ያ ልክ አይደለም። በአስተሳሰብ ደረጃ ያለ ነው። የተለየ እድል ስጡን ወይ የተለየ እንትን እንፈልጋለን እያልን ሳይሆን እኩል የሆነ ፌር ቻንስ፣ ገና ለገና ሴት ናት በሚል ብቻ ኢሊሚኔት ትደረጋለ፣ ትገፋለ። ገባ። ሴት ናት ውይ፣ ይሄ ወንዶች ስራ ስለሆነ ሳይት ስለሆነ ሳይት ደግሞ ለሴቶች ነው ጥሩ ነው። እኔ ሳይትን በሆን እኮ አልሸከምም ገባ ማኔጅ ነው የማደርገው። እሱም ያም ወንዱም ቢሆን ማኔጅ ነው የሚያደርገው። ስለዚህ እኔ አልችልም እስካላልኩኝ ድረስ ያ ፌር ቻንስ ሊሰጠኝ ይገባል። ስለዚህ አእምሮ ላይ አስተሳሰብ ላይ መሰራት አለበት፣ ይበልጥ መስራት አለበት። ስለዚህ ማርኬትን ስናስብ ሴቶችን እንዴት ይህንን ብልህ የሆነ ማስተዋላቸውን እንዴት እንጠቀም፣ ለሀገር እንዴት እንጠቀም ወደሚል አስተሳሰብ ያመጣናል ብዬ አስባለሁ። እንደዛ ሆኖ እንዲያልፍ እመኛለሁ። እንግዲህ ሴቶች ብዙ ጥያቄ ያለባቸው የእኩልነት ጥያቄ አለ። እንደገና ደግሞ አንዳንድ ማህበራዊ የሚፈጠሩ በሴቶች ላይ የሚፈጠረው ትንኮሳ አለ። በከተማ ብቻ ሳይሆን በገጠር ላይም በሴቶች ላይ የሚደርሰውን ጥቃትና ጭቆና እንዲሁም ደግሞ የስራ ጫና ለማቅለል የሴቶች ቀን መከበሩ እጅግ በጣም ጥሩ ነው። የሴቶች እኩልነት እንዲከበር መንግስት በተቻለ አቅም ስልጠናዎችንና ግንዛቤዎችን እንዲኖራቸው ሴቶች ማለት ነው እንዲኖራቸው ድጋፍ ማድረግ አለበት እንዲሁም ደግሞ ጥቃት የሚደርስባቸውን ሴቶችን እንዲያገግሙ ብቻ ሳይሆን ጥቃት እንዳይፈጸም የመከላከል ስራ መስራት መቻል አለባቸው። የሴቶች ጥያቄ ምንድነው? አንደኛ በጦርነቱ ብዙ ህጻናቶች እየተደፈሩ ብዙ ሴቶች ሴቶቻችን እያጣን ነው። በዚህ ማላይ የተሻለ ድጋፍ ሊደረግላቸው ይገባል። በስራም ሆነ በተለያዩ ነገሮች ሊበረታቱ ይገባል፣ ሊደገፉ ይገባል። ለምሳሌ አንድ ሴት በቤት ውስጥ ብዙ የተለያዩ ጫና አለባት ብዙ ኃላፊነት አለባት። እንደገና ደግሞ ውጭ ላይም ሆነ ሰርታ በመገባበት ሰዓት ላይ ትንኮሰም ሆነ ምንም ነገር ሆነ ያጋጠማቸው አይገባም። በቃ ሴት ልጅ እናት ነች፣ ሀገር ናት። የተለየ ክብር ሊሰጣት ይገባል። የተለየ ድጋፍ ሊሰጣቸው ይገባል። ሁሌ የሴቶች ቀን በሚከበር ጊዜ የእኩልነታቸው እኩልነት እሱ መታሰብ አለበት። እንግዲህ ሴቶች እናትም ሚስትም እንደመሆናቸው መጠን ለሀገርም ትልልቅ አስተዋጽኦ እያደረጉ ያሉ ናቸው በአሁኑ ሰዓት። የዛን ያህል ግን ማርኬት በሚከበርበት አከባበር ላይ የእነሱን ተሳትፎ የሚገልጽና ምላሻቸውን የሚያሳይ ነገር አናይም። እንግዲህ መንግስታቶችም ሆኑ የተለያዩ ተቋማቶች ይህንን ታሳቢ አድርገው በየአመቱ ሲከበር እነዚህን ነገሮች ምላሽ እየሰጡ ሄዱ ደስ ይለናል። አሁንም ብዙ በአፍሪካ ላይ በተለይ እንደ ጦርነት ባለባቸው አካባቢዎች፣ አንዳንድ ችግሮች ባለባቸው አካባቢዎች ሴቶች እህቶቻችን፣ እናቶቻችን ይደፈራሉ። ያንን ያንን ምላሽና ትኩረት በመስጠት ማርኬቱን በዚህ አይነት መልኩ ምላሽ በመስጠት የሴቶችን ጥያቄ ለመመለስ ሊከበር ደስ ይለናል። የምንፈልገውም ይሄን ነው። ማርኬት ለሴቶች ልዩ ቀን ነው እና ለሴቶች ቢሆን ቢደረግ ብዬ የማስበው ነገር ሴቶች በገጠር የሚሆን በከተማ ያሉ ሴቶች ያልተማሩ በትምህርት እንትን ያሉ ሴቶች አሉ። እነሱ ሴቶች መንግስት አይቷቸው በትምህርትም ቢያግዛቸው። በስራ አጥም የስራ አጥም ችግር አለ። ስራም ቢይዙ ቢደራጁ እንደ ሴት ሴቶች ትልቅ ቦታ መሆን ይችላሉ። ከቤት ውስጥ አንስቶ ራሱ ሴቶች ብዙ ኃላፊነት የምትሸከመው ሴት ነች እና ሴትን የሚያበረታታ ነገር ቢደረግ ደስ ይለኛል እላለሁ። እኔ እንደ ግሌ ሴት ልጅ በአጠቃላይ ስራ አጥ መሆን የለባትም። ሴት ሰርታ መኖር አለባት። ሴቶች የበለጠ የስራ እድል እንዲያገኙ፣ የበለጠ የትምህርት እድል እንዲያገኙ ነው እኔ የምለው። ሴቶች መስራት ይችላሉ፣ አቅም አላቸው፣ ኃላፊነትን መሸከም ይችላሉ። ስለዚህ ሴቶችን ማበረታታት ነው የምለው። አስተያየታቸውን የሰጡንን የአዲስ አበባ ነዋሪዎች እጅግ አድርገን እናመሰግናለን። እንግዲህ ሴት ልጅ እናትም እህትም ሚስትም ናት ነው ያሉት። እንግዲህ የሴት ልጅ እኩልነት ደግሞ ጥቅሙ ለሴቶች ብቻ አይደለም ለጠቅላላ ማህበረሰቡ ነው። እውነት ነው። ወንዶችንም ይጨምራል። እውነት ነው። እንግዲህ አ እስከትለን የምናልፈው ደግሞ ወደ ተባበሩት መንግስታት፣ እለቱ እንዴት እንዳሰበው ወደምናይበት ቃለም ጠይቅ ነው። በዓለም ዙሪያ ያሉ ሴቶችና ልጃገረዶች፣ በተለይም ደግሞ በአፍሪካ የፆታ እኩልነትን ፍትሀዊነትንና ወደ አመራር ደረጃ ማምጣት ጋር በተያያዙ ያሉ ተግዳሮቶችና መፍትሄዎችን ለማወቅ በተባበሩት መንግስታት የመንግስታት ድርጅት የሴቶች ተቋም የፕሮግራም ክፍል ምክትል ዋና ዲሬክተር የሆኑትን ሳራ ሄንሪክን ጋብዘን ኒውዮርክ የሚገኘው የአሜሪካ ድምጽ ስቱዲዮ አነጋግረናቸው ነበረ። ምላሻቸውን ሰምተን እንመለስ። ይህ ሪፖርት ከቤጂንጉ ስምምነት ወዲህ ባሉት 30 ዓመታት የሴቶች መብት እድገትን የሚገመግም በዓለም አቀፍ ደረጃ በፆታ እኩልነት ላይ የተመዘገቡ ከፍተኛ መሻሻሎችን የሚያሳይ ነው። ከታዩት ስኬቶች መካከል በወሊድ ምክንያት የሚከሰት ሞትን መቀነስና በታሪክ ከፍተኛው ትምህርታቸውን የሚያጠናቅቁ ሴቶች ቁጥር መመዝገቡ ይጠቀሳሉ። ይሁንና ሪፖርቱ ለውጡ ዘገምተኛና በፍትሐዊነት ያልተዳረሰ አሁን ላይ ደግሞ አደጋ ውስጥ የገባ መሆኑንም አመላክቷል። ሴቶች ባለፉት ሶስት አስርተ ዓመታት እመርታን እንዳሳዩ ይታመናል። ይሁንና አሁንም የፆታ መድሎ በበርካታ ማህበረሰቦች ውስጥ ጸርጾ ይገኛል። ፆታዊ እኩልነትን ለማስፈን አሁንም ድረስ የከበደበት ምክንያት ምንድን ነው? You የፆታ እኩልነትን ማሳካት ዓለም አቀፍ ተግዳሮት እንዲሆን ያደረጉ በርካታ እንቅፋቶች አሉ። የበለጠ ለመረዳት የተወሰኑ እውነታዎችን እንመርምር። መጀመሪያ የሴቶችን አመራር ብንመለከት ሴቶች በፓርላማዎች ወይም በምክር ቤቶች ውስጥ ተመራጭ እንዲሆኑ ያስቻሉ በርካታ እመርታዎች ታይተዋል። ይሁንና አሁንም በዓለም ላይ ከሚገኙ ፓርላማዎች ውስጥ ሦስት አራተኛው በወንዶች የበላይነት የተያዙ ናቸው። ይህ ማለት ሴቶች ህይወታቸውን እና ቅድሚያ የሚሰጧቸውን ጉዳዮች የሚያንጸባርቁ ህጎችና ፖሊሲዎችን ለመበየን እድሉ የላቸውም ማለት ነው። የአፍሪካን አህጉር ብንመለከት 15 ሀገራት ብቻ ናቸው የፓርላማቸውን 30 መቶኛ ለሴቶች ለመመደብ የያዙትን እቅድ ያሳኩ። ትኩረት ሊያገኙ የሚገቡ እጅግ መልካም ስኬቶች እንዳሉም እንረዳለን። የሩዋንዳ ፓርላማ 64 መቶኛ በሴቶች የተያዘ መሆኑ ለዚህ አንዱ ማሳያ ነው። በሁለተኛ ደረጃ የልጃገረዶችን ትምህርት መመልከት ቁልፍ ይመስለኛል። የልጃገረዶች ትምህርት የህይወታቸውን አቅጣጫ በመቅረጽ እና ሴቶችን በማብቃት ረገድ ወሳኝ ሚና ነው የሚጫወተው። የስርዓተ ፆታ ምጥጥኑ በዓለም ዙሪያ መልካም ስኬት እያሳየ መሆኑን እናውቃለን። ይሁን እንጂ ዛሬም በርካታ ልጃገረዶች ካለ ትምህርት ዕድል እንደቀሩ ተመልክተናል። በአህጉረ አፍሪካ ልጃገረዶች የሁለተኛ ደረጃ ትምህርታቸውን ከሚያቋርጡባቸው ምክንያቶች አንዱ ያለ ዕድሜ ጋብቻ ነው። አርባ በመቶ የሀገሪቱ ልጃገረዶች የሚያገቡት ማንን መቼ እንደሚያገቡ በማይወስኑበት የልጅነት እድሜያቸው ላይ ነው። ይህ በበኩሉ ከሕይወት መልካም እድሎች ጎትቶ ያስቀራቸዋል። መሰል አበረታች እርምጃዎች ቢኖሩም በሕግ የተቀመጠውን ዝቅተኛ የውክልና ቁጥር ከማሟላት ባሻገር አሁንም የውሳኔ ሰጭነት አቅም የአህጉሩ ሴቶች እንደሚያጥሯቸው ጠቅሰዋል። ምክንያቱን ሊያስረዱን ይችላሉ? ትክክል ነሽ። አሁን ያለው ጊዜያዊ ልዩ እርምጃዎች አሰራር ወይም ኮታ የምንለውን ነው እኒህ እርምጃዎች ሴቶች ወደ ስልጣን እንዲመጡ የውሳኔ ሰጪነት ሚና እንዲኖራቸውና በፓርላማዎችና የአካባቢ መስተዳደሮች ውስጥ እንዲወከሉ እድሎችን በመፍጠር ረገድ ውጤታማ መሆናቸው ተረጋግቷል ነገር ግን በብዙ ሀገሮች ሴቶች አሁንም ጉልህ የሆኑ እንቅፋቶች ያጋጥሟቸዋል። በዚህ ምክንያት ሴቶች ከነዚህ የመጀመሪያ እርምጃዎች ህጉ ከፈቀደው ጣሪያ መሻገር አልቻሉ። ከምክንያቶቹ መካከል አንዱ ለሴቶች ያለው አመለካከት ነው። በመኖሪያ ቤቶች፣ በማህበረሰቦች፣ በአገሮች ውስጥ የተዘረጉ ማህበራዊ ደንቦች የሚሰሩባቸው መንገዶች ብዙውን ጊዜ ሴቶችና ልጃገረዶችን ወደሚጎትቱ ገደቦች ይተረጎማሉ። የዓለም አቀፉ የሴቶች ቀን መርሃ ግብራችን እየተከታተላችሁ ናችሁ። ያላችሁት ከኛ ጋር ስለሆናችሁ እናመሰግናለን። እንግዲህ ስመኝሽ፣ ኢትዮጵያ ውስጥ በተለይ ደግሞ ያለ እድሜ ጋብቻ ሴቶች ሴቶች ደግሞ ትምህርታቸውን የማቋረጥ ነገራቸው በጣም አይሏል። ምክንያቱም ደግሞ ባለፉት አመታት የኑሮ ውድነቱ፣ ጦርነቱ፣ ያየ ሀገሪቷ ከኮቪድ ጀምሮ ማለት ከኮቪድ ጀምሮ እውነት ነው ከኮቪድ ጀምሮ ሴቶች ላለ እድሜ ጋብቻ ተጋልጠዋል እና የመቀጣዩ ዘገባችን ከዚህ ጋር ይያያዛል። እስቲ አስተዋውቂም። ልክ ነው። እነዚህን የተለያዩ ችግሮች ለመቅረፍ የሚንቀሳቀሱ በርካታ ድርጅቶች አሉ። በተከታዩ ዝግጅታችን አንዱን ነው የምናስተዋውቃችሁ በእንግሊዝኛ ስያሜው ገርልስ ጎታ ቱራን ራን ወይም በግርድፍ ትርጉሙ ልጃገረዶች ይሩጡ የተሰኘው ግብረ ሰናይ ተቋም ከ15 ዓመታት በፊት የተመሰረተ ሲሆን ከፍተኛ ቁጥር ያላቸው ልጃገረዶች ያለ እድሜ መዳር ከተጋረጡባቸውና ሁለተኛ ደረጃ ሳይደርሱ ትምህርት ከሚያቋረጡባቸው አካባቢዎች መካከል ሁለት ከተሞችን በመምረጥ ይንቀሳቀሳል። ተከታትለን እንመለስ። በወላይታ ሶዶ የሚኖሩት የሶስት ልጆች እናት የሆኑት ወይዘሮ አዜብ ያያ የመጀመሪያ ልጃቸው ቃል ኪዳን አማኑኤል ገርልስ ጋርራን ፋውንዴሽን አማካኝነት በስፖርት፣ በሕይወት ክህሎት፣ በትምህርት ቤት ክፍያ እና በመሳሰሉት መታገዟ ባለቤታቸው ካረፉ በኋላ በቤታቸው ያጋጠመውን ጫና እንደቀነሰ ይናገራሉ። ልጄ እዛ ትምህርት በፕሮጀክቱ ከታቀፈች ወዲህ ብዙ ለትምህርትም ጥሩ ሆናለች። ሀሳቧ ቀንሷል። ከምትጨነቀው ይልቅ አሁን ወደ ትምህርቷ ዘንብላለች። ይህንም ችግር ተጋርተዋል ማለት ነው። በጉርጉር ሩሲያኑ 2012 የተመሰረተው ገርልስ ጋታ ራን ፋውንዴሽን የአብዛኞቹ ኢትዮጵያውያን አትሌቶች መፍለቂያ በሆነችው በአርሲ በቆጂ እና ወላይታ ሶዶ ከሚገኙ ትምህርት ቤቶች ጋር በመተባበር የአቅም ውስንነት ያለባቸው ልጃገረዶችን በትጥቅ በስፖርት ስልጠና በትምህርት ወጪ በጥናትና የምገባ መርሃ ግብር በማዘጋጀት ያግዛል። ቅድስት ዳንኤል በሶዶ የተቋሙ ስራ አስኪያጅ ናቸው። እድሜያቸው ሳይደርስ ጋብቻ ላይ እንዳይሆኑ በሩጫ ሩጫን በማተኮር ስፖርትን በማተኮር በትምህርታቸው ላይ ደግሞ በማተኮር ቢያንስ ጋብቻን በማዘግየት ትምህርት ላይና በሚያስፈልግ በወደፊታቸው ላይ እያተኮሩ እንዲሄዱ የሚያደርግ የሚያበቃ በተለያዩ ስልጠናዎች የሚያበቃ ድርጅት ነው። ተቋሙ እድሜያቸው ከአስራ ሶስት እስከ አስራ ስምንት ያሉ ልጃገረድ ሴቶችን የሚያሳትፍ ሲሆን የተለያዩ መመዘኛዎችም አሉት። በአቅም ትንሽ ለመማር ለመቀጠል የሚቸገሩ አይነት ልጆችን እንወስዳለን። ከዛ ውጭ ደግሞ የተለያዩ መስፈርቶች አሉ ፕሮግራም ውስጥ ለመግባት የቤተሰብን ፈቃደኝነት፣ የልጆችን ፈቃደኝነት፣ ደግሞ እውነትም ለመክፈል ለትምህርት ቤት ለአንዳንድ ነገሮች ልታቋርጥ ያስችላል የሚያስችል ችግር አለባቸው የምንላቸው ሰዎች እንደሆኑ ከትምህርት ቤቱ ርዕሳነ መምህራንና መምህራን ጋር በመገናኘት እነሱ መልምለው እንዲሰጡን እናደርጋለን። ወይዘሮ አስቴር ሌንጫ በአቅም ማነስ ምክንያት ትምህርቷን ልታቋረጥ የነበረች ሴት ልጃቸው በገርልስ ጋተራን ፋውንዴሽን አማካኝነት ትምህርቷን መቀጠል መቻሏን ይናገራሉ። ልጄ መጀመሪያ ትምህርት ቤት በክፍያ እየተማረች በክፍያ አቅም የለኝም ነበረ፣ ከትምህርት ቤት አወጣለሁ እያልኩ ነበረ። ከዛ ከልጆች ሰምታ እንደዚህ አይነት ነገር አለ ብላ ተወዳድራ አለፈች። ከዛ በኋላ ግን ክፍያ ተከፍለው ዩኒፎርም ይሰጣል። ደብተር ይሰጣል። ቅዳሜ ቅዳሜ ደግሞ ላይፍ ስኩል አለ። ከዛ ደግሞ በሳምንት ሶስት ጊዜ ስፖርት አለ። ከዛ አሁን በዛ በዛ ብዙን ጥቅማ ጥቅሞች በሴር ሳሙና፣ ሞዴስ እንደዚህ አይነት ነገሮች አሉ። በዛ በዛ አሪፍ ያለው በብዙ እኔ ለራሴ ያልቻልኩት አቅም አይችልም ያሉ ግን ከዛ የተነሳ ልጄ ጎበዝ ሆና የምትማረው ከዛ እርዳታ የተነሳ ነው። ወይዘሮ አስቴር በተጨማሪም ተቋሙ ለእናቶች በሚያደርገው የብድርና የቁጠባ ሂሳብ አገልግሎት ተጠቃሚም ናቸው። ከዛ ደግሞ አሁን በእኛ በኩል ደግሞ ሁለተኛ አሁን ሴቶች ቁጠባ አለ። በቁጠባ ሀያ ብር ጀምረን እስከ ሀምሳ ብር እስከ ዛሬ ድረስ ብዙ ተጠቅሚያለሁ። ብድር እየወሰድኩ እነግዳለሁ፣ እመልሳለሁ። እንደዚህ እያደረኩ ብዙ ነገር ተጠቅሚያለሁ። ከዛ የተነሳ ብዙ ተጠቅመናል። ጌታ ይመስገን። አሁን ይሄ ድርጅት ብዙ ነገር ጠቅሞኛል። በልጄ አሁን ለምሳሌ በስፖርት በኩልም ብዙ ልጄ ተጠቅማለች። በላይፍ ስኩል በኩል ደግሞ ብዙ እሷ ተምራለች። ተምራ ብዙ ትጠቀማለች። ያ ሁሉ ይሄ ለእኛ ጥቅም ነው። የተቋሙ የሶዶ ስራ አስኪያጅ የሆኑት ቅድስት ዳንኤል መርሃ ግብሩ እንደ ነጻ የትምህርት ዕድል የሚሰጥ በመሆኑ በወላይታና በበቆጂ በየአመቱ ሀያ ሀያ አዳዲስ ልጃገረዶችን ብቻ እንደሚቀበል ገልጸዋል። ተቋሙ የሚደገፋቸው ሴት ልጃገረዶችም ወደ ትላልቅ የአትሌቲክስ ማሰልጠኛዎች እየገቡ መሆኑን ይገልጻሉ። ኦልሞስት ሁሉም ወደ ማለት የሚደርስ አትሌቶቻችን ኢትዮጵያውያን አትሌቶቻችን የወጡት ከቦቆጂ ነው። ስለዚህ እዛ ያሉ ሯጮቻችን ሙሉ በሙሉ ፎከሳቸው በሩጫ ላይ ነው። ወደ ሶዶ ስንመጣ ደግሞ ያው እስቲል ኢትዮጵያ ውስጥ ነው፣ ሞዴሎቻቸው ናቸው እነዚያ አትሌቶች። ሆኖም ግን አብዛኛውን ክሎዝሊ ነገሮችን በቅርበት የሚያዩቱ ቦቆጂ ላይ ያሉት ናቸው እና ዘንድሮ ወደ ሶስት አራት የሚሆኑ ልጆች ወደ ጥሩነሽ የሩጫ ማሰልጠኛ ማዕከል የገቡ ልጆች አሉ። እዛ ያሉ ዞናዊ የሆኑ ሩጫዎችን አዲስ አበባ ላይ በቆጂ ሮሚያ ላይ ያሉ ሩጫዎችን በሙሉ እያሸነፉ ነው የሚገቡት። ጎበዝ የሆኑ ሯጮች፣ በጣም የበረቱ እነዛን ሞዴል አትሌቶችን ሊተኩ የሚችሉ አይነት አትሌቶች ከበቆጂ በእርግጠኝነት እየወጡ ነው ያሉት ግልስ ጋርራን ፋውንዴሽን ባለፉት አመታት ከ275 በላይ ልጃገረዶችንና ከ1 ሺህ በላይ ቤተሰቦችን ማገዙን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እጅግ በጣም የሚደነቅ ተግባር ነው። እንደዚህ አይነት ሴቶችን የሚደግፉ የሚያበረታቱና ለቁም ነገር የሚያበቁ በርካታ ስራዎች እንዲበዙ እኛም እንመኛለን። እንግዲህ ዛሬ ነገ የሚከበረውን የአለም አቀፍ የሴቶች ቀን አስመልክቶ በጋቢና መሰናዷችን ያዘጋጀ ናቸው የተለያዩ ዘገባዎች ይህን ይመስሉ ነበረ። ነገ በሚቀጥለው ሳምንት ደግሞ ሌሎች ፕሮግራሞችን ይዘን እስክንመጣ እንሰናበት እዚ ላይ እንሰናበታችኋለን። እንደተለመደው ሴቶችን በተመለከተ መጋቢት ወርን ብቻ አንጠብቅም። በየሳምንቱ መርሃ ግብሮች እናዘጋጃለን። የጋቢና ቤ መሰናዶ ግን በሌላ ርስ ሳምንት ይጠብቃችኋል። የደንገረመው ሳስተናግዳችሁ ቆይቻለሁ። እንዲሁም ባልደረባ የስመኝ የቆየ ቆየ ዛሬ ለሴቶች ቀን አብራን ተገኝታለች። ኤልያስ አስማረ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አብረናችሁ ነበርን። ስለነበረን ጊዜ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልኝ።